የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የታሪክ ሚና ምንድን ነው በሚባለው ጥያቄ ላይ ታሪክ መታወቅ አለበት፣ መመርመር አለበት። ለመቆጣት፣ ለማኩረፍ፣ ለመለያየት በዚያ የተመሰረተ ሳይሆን የት ነበርኩ፣ ወዴት ልሄድ ነው የሚለውን ሚና መጫወት አለበት እላለሁ። ዶክተር ብርሃኑ መንግስቱ የቨርጂኒያ ክፍለ ግዛቱ የኦልድ ዶሚኒየን ዩኒቨርሲቲ የግጭቶች አፈታት መምህር ናቸው። ኢትዮጵያውያንን በሚያወዛግቡ የታሪክ ጭብጦች ላይ ተዋይቶ እንደምን መግባባት የሚያስችል ወይንም በሚያወዛግቡ የታሪክ ጭብጦች ላይ ተወያይቶ እንደምን መግባባት ከሚያስችል ሂደት ላይ መድረስ ይቻላል በሚል የመነሻ ነጥብ ከሶስት ምሁራን ጋር በተጀመረው ውይይት ላይ ከሰጡት አስተያየት የተወሰደ ነው። የምሽቱን ቀዳሚ አጋማሽ አብላጫ ጊዜ በሚወስደው በዚህ ውይይት ክፍለ ጊዜ ታገኟቸዋላችሁ። የዕለተ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና ለዛሬ ቆየት ያሉ ምርጥ ምርጥ የእንግሊዝኛ ዜማዎችንና የሙዚቃው ዓለም ዜናዎች ይዞ ይከተላል። ቅዳሜ የካቲት 29 2006 ዓ ም ጤና ስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጮቻችን ከቴክኒክ አቀናባሪ ደሳለኝ መኮንን ጋር አስተናጋጃችሁ አሉላ አከብደ ነኝ። እስከ ምሽቱ አራት ሰዓት በመስተንግዶ አብሬያችሁ አመሻለሁ። በቅድሚያ ግን የሰዓቱን የዓለም ዜና እንደምናመሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ዩናይትድ ስቴትስ ለሱዳን መንግስት ባስተላለፈችው ማሳሰቢያ በመንግስት የሚደገፉ ወታደሮች ዳርፉር ውስጥ የሚያካሄዱትን የአመፅ ተግባር እንዲያቆሙ ጠየቀች። የውጭ ጉዳይ ሚኒስቴር አፈ ቀላጤ ጄምስ ሳኪ ዛሬ ቅዳሜ ይፋ ባደረጉት መግለጫ በሰላማዊ የዳርፉር ሕዝብ ላይ የሚደርሰውን ጥቃት አውግዘው ፈጣን የእርዳታ ኃይሎች በሚል መጠሪያም የሚታወቁት የዳርፉር ሚሊሺያዎች ባለፈው ሳምንት በደቡባዊቷ ኒያላ ከተማ መኖሪያ ቤቶችን አቃጥለዋል። እርምጃው ለአያሌ ሰዎች ህይወት መጥፋትና ለተጨማሪ ብዙ ሺህ ዜጎች መሰደድም ምክንያት ሆኗል ተብሏል። የሱዳን መንግስት የሚያካሄደውን የአየር ላይ ጥቃትም ቃል አቀባዩ ኮን ነው፣ መንግስቱ ለሰብአዊ እርዳታ አቅራቢዎች መተላለፊያ እንዲፈቅድ ጠይቀዋል። ዛሬ እንደ አውሮፓ አቆጣጠር ማርች ወይም መጋቢት ስምንት ዓለም አቀፍ የሴቶች ቀን ነው፣ በመላ ዓለም እየተከበረ ይገኛል። ዕለቱ የዕድገት ለውጦች የሚታወሱበት ነው ያለው የተባበሩት መንግስታት ድርጅት ሴቶች ለሀገራቸውና ለማህበረሰባቸው ያበረከቱት ወሳኝ አስተዋጽኦ የሚከበርበትም ነው ብሏል። ታዋቂዋ የፓኪስታን ወጣትና የሰብአዊ መብት ታጋይ ማላላ ዩሱፍዛይ ዕለቱን አስመልክታ ለአሜሪካ ድምፅ አስተያየት ሰጥታለች። በዓለም ላይ ለሚገኙ ሴቶችና ወጣት ልጃገረዶች ምን ምክር እንዳላት ተጠይቃ፣ ሴቶች ድምፃቸውን ማሰማት እንዳለባቸው መክራለች። በመላው ዓለም ለሚገኙ ሴቶችና ልጃገረዶች ያለኝ መልእክት ለመብቶቻቸው እንዲቆሙ ነፃነታቸውን ስለማስከበር ድምፃቸውን እንዲያሰሙ ነው። ካልተናገርን ድምፃችን አይሰማም። ብሩህ ተስፋ ማየት ከፈለግን መናገር ይኖርብናል። ማላላ እንደ አውሮፓ አቆጣጠር በ2009 እዚያው አገሯ ውስጥ ወጣት ሴቶችን ከትምህርት ገበታ የሚያግደውን የታሊባን ሕግ የተቃወመች ወጣት ታጋይ መሆኗ ይታወቃል። በዚህም የተነሳ እንደ አውሮፓ አቆጣጠር በ2012 ከትምህርት ቤት አውቶቡስ ወርዳ ወደ ቤቷ ስታመራ በወሮ ብሎች መጠቃቷ አይዘነጋም። የዛሬዋ የ16 ዓመት ወጣት በዚያ ጥቃት ለ10 ቀናት ያክል ኮማ ማለትም ራሷን ስታቆይታ በኋላ እንግሊዝ ሀገር በተደረገላት ሕክምና ጤንነቷ ሊመለስ ችሏል። ማላላ ዛሬም ለሴቶች የትምህርትና የሌሎችም እድሎች እኩልነት ትግሏን አላቆመችም። በዚህ አጋጣሚ ለመላው ዓለም ሴቶች መልካም ዓለም አቀፍ ቀን እንላለን። አድማጮች ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ለዛሬ ቅዳሜ አጥቢያ ሌሊቱን ከአየር ከጠፋው የማሌዥያ አየር መንገድ አውሮፕላን ላይ የወጣ ሊሆን ይችላል የተባለ የነዳጅ ነጠብጣብ በሁለት አካባቢዎች መታየቱን ፍለጋ ላይ የሚገኙ የቪየትናም አደጋ ጊዜ ሰራተኞች አስታወቁ። የቬትናም መንግስት ነጠብጣቦቹ ወደ ታዩበት ደቡባዊ የማሌዥያ አካባቢ መርከቦችን መላኩም ታውቋል። እያንዳንዱ የነዳጅ ነጠብጣብ ወደ 15 ኪሎሜትር ርዝመት ያለው ሲሆን አውሮፕላኑ ከጠፋ ጀምሮ ይህ የመጀመሪያው ፍንጭ ሰጪ ምልክት መሆኑ ነው። ኳላላምፑር የተነሳውና ወደ ቤይዥንግ ይበር የነበረው የማሌዥያ አየር መንገድ አውሮፕላን ከነሰራተኞቹ 239 ሰዎችን ጭኖ ነበር። አየር መንገዱ እንደገለጠው የበረራ ቁጥሩ ኤምኤች 370 የሆነው አውሮፕላን ከማሌዥያ ዋና ከተማ ከተነሳ በኋላ ከአንድ ሰዓት በረራ በኋላ ነው ከራዳር እይታ የጠፋው። አንድ የሩሲያ ወታደራዊ ኮንቮይ ክሬሚያ አጠገብ ወዳለችው ሲምፌርፖል ከተማ ሲገባ መታየቱ ተገለጠ። ሮይተርስ የዜና አውታር እንደዘገበው ኮንቮዩ ስምንት የጦር ተሽከርካሪዎችን፣ ሁለት አምቡላንሶችንና የነዳጅ በርሜሎችን ይዟል። ሩሲያ ቀደም ብላ ክሬሚያ ውስጥ ከነበረው የተለየ ስፍራ ምንም ወታደሮች የሉኝም ብላለች። ይህ በእንዲህ እንዳለ በዩክሬኗ ክሬሚያ የተገኙ አፍቃሬ ሩሲያ ኃይሎች ወደ አካባቢው ለመዝለቅ የሚፈልገውን የዓለም አቀፍ ታዛቢዎች ቡድን አላስገባም ማለታቸውን የአውሮፓ የደህንነትና ተራዶ ድርጅት አስታወቀ ድርጅቱ ዛሬ ቅዳሜ ያጋጠመው ሁኔታ በትዊተር ገጹ እንዳስታወቀው የታዛቢዎች ቡድን በአሁኑ ሰዓት ኬርሻ ወደተባለች ደቡባዊ የዩክሬን ከተማ እያመራ ነው እንዲሁም በዛሬው ዕለት ፖላንድ ሴቨስቶፖል የሚገኘውን ቆንስላ ቢሮዋን ዘግታለች የውጭ ጉዳይ ሚኒስትሩ እንደገለጡት ምክንያቱ አካባቢው በሩሲያ ወታደሮች በመረበሹ ነው ዜናው አበቃ አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችንን በኢንተርኔትና በእጅ ስልኮቻችሁ የምትከታተሉ አድማጮቻችን ሰሞኑን ፕሮግራሞቻችንን እንደ ቀድሞ መከታተል እንዳልቻላችሁ ገልጣችሁ መላበሉን እንጂ ስትሉ በስልክና በኢሜይል የቅሬታ ምልክቶቻችሁን ያደረሳችሁን በርካቶች ናችሁ። ይህንኑ ጥያቄ ይዛችሁ ወደ መስሪያ ቤታችን ጎራ ያላችሁም ነበራችሁ። ችግሩ በእርግጥ መከሰቱንና በዚህም ዝግጅታችንን ለመከታተል ባለመቻላችሁ ይቅርታ እየጠየቅን መንስኤው የራዲዮ ጣቢያችን በቅርቡ ባደረገው የድረገጽ ቀጥታ ስርጭት ሽግግር ወቅት የተፈጠረ የቴክኒክ እክል መሆኑን እናም አሁን እክሉ መፈታቱን እንደ ቀድሞውም ፕሮግራሞቻችንን መከታተል የምትችሉ መሆናችሁን ከአክብሮት ጋር ልንገልጽ እንወዳለን። በተጨማሪም ያመለጧችሁን ፕሮግራሞች ወደኋላ ሄዳችሁ እለቱን በመምረጥ መስማት የምትችሉ መሆኑን እንገልጻለን። በድረገጻችን ሌሎች ዝግጅቶች የሚለውን በመጫን ከምሽቱ ሶስት ሰዓት የሚለውን ጠቆም ሲያደርጉ በሚያገኙት ገጽ ወደ ቀደመው የሚል ወደ ቀደመው የሚለውን ቁልፍ በመምረጥ በወራትና በቀናት ውስጥ ወደ ኋላ በመሄድ መከታተል ትችላላችሁ። ፕሮግራሞቻችንን ስለተከታተላችሁ አድማጮቻችን እናመሰግናለን። አድማጮች፣ አሁን ወደ ቀዳሚው መሰናዶ ውይይት በአወዛጋቢ የታሪክ ጭብጦችና ርዕሰ ጉዳዮች ዙሪያ ኢትዮጵያውያንን በሚያወዛግቡ የታሪክ ጭብጦች ላይ ተወያይቶ እንደ ምን ከመግባባትና እርቅ ላይ መድረስ ይቻላል በሚል የመነሻ ነጥብ ከምሁራን ጋር የጀመርነው ውይይት ዛሬም ይቀጥላል። የውይይቱ ተሳታፊዎች የቀድሞ የኦሮሞ ነጻነት ግንባር የአመራር አባልና በዚህ በዩናይት ስቴትስ በኦሃዮ ክፍለ ግዛት በሰብአዊ መብት ጥበቃ ኮሚሽን በህግ ሙያ የሚያገለግሉት ዶክተር በያን አሶባ፣ የኢትዮጵያ ታሪክ ተመራማሪና የጥንታዊ ቋንቋዎች አዋቂው ፕሮፌሰር ጌታቸው ኃይሌ በውይይቱ ጣልቃ ልዩነቶች ሳያግዱ ሀሳብ መለዋወጥ በሚቻልባቸው መንገዶች ላይ የሚያተኩሩት በቨርጂኒያ ክፍለ ግዛቱ የኦልድ ዶሚኒየን ዩኒቨርሲቲ የግጭቶች አፈታት ጥናት መምህሩ ዶክተር ብርሃኑ መንግስቱ ናቸው። በትላንትናው ምሽት ግጭታችን ዶክተር በያን በምኒልክ አስተዳደር የአገር ማቅናት ዘመቻ ወቅት የተጀመረው ግንኙነት ከዚያ ጊዜ ወዲህ የተገኙ ፖለቲካዊ እመርታዎች ቢኖሩም ዛሬም ባለፉት ስህተቶች ላይ ተወያይተን ለመግባባት የሚረዳ ሀሳብ ላይ አልደረስንም ሲሉ ሀሳባቸውን ሰንዝረዋል። ለዶክተር በያን አስተያየት ምላሽ የሰጡት ፕሮፌሰር ጌታቸው ኃይሌ በበኩላቸው በአጼ ሚኒሊክ ብቻ ሳይሆን ከእርሳቸው በቀደሙት የኢትዮጵያ ነገስታት ዘመነ መንግስታትም የአገሪቱን ድንበር ለማስፋፋት የተካሄዱ ዘመቻዎች በኦሮሞ የጦር አበጋዞች ጭምር የተመሩ እንደነበር ጠቅሰው የሕዝቡም ግንኙነት በሚኒሊክ ዘመን የተጀመረ አይደለም ሲሉ መከራከሪያ ነጥባቸውን አስጨብጠዋል። ሁለተኛውን ነጥባቸውን ማስያዝ ሲጀምሩ ነበር የትላንቱ ውይይት የተቋጨው። የምሽቱም ፕሮፌሰር ጌታቸው እልባት ካደረጉበት ነው የሚነሳው። የፕሮግራሙ አዘጋጅና አቅራቢ ትዝታ ብላቸው ናት። ሁለተኛ ወደ ኋላ በምንሄድበት ጊዜ ታሪክን የምናጠናው ለምንድን ነው ታሪክን የምናጠናው ለማወቅ ከተሳሳቱ ለመማር ወደፊት የተሻሻለ ሕይወት ለመጀመር ነው። ያንን ያለፈውን ታሪክ በጠላትነት ወይንም ደግሞ ሄ ደርሶብናልና ማስታወሻ እናቆምለት ማለት ወደፊት አያራምድም። ምክንያቱም አንደኛ እውነተኛነቱ በጥርጣሬ ላይ ይገኛል። በዚያ ላይ ደግሞ ሁልጊዜ ያንን እያስታወሱ ጠላትነትን የምናስታውሰው ይሄ በፍጹም መቆም አለበት። አስታራቂ የሚመጣው ሀሳብ ይህንን ያቀርብልናል። ደግሞ ሌላው ማስታወስ ያለብን ማስታወስ ያለብን ይሄ በአሁኑ ጊዜ የተገኘው ትርፍ፣ አሁን የተባለው የተገኘው ትርፍ ያስገኙት ደማቸውን አፍሰው የታገሉት ኢትዮጵያውያን፣ አማሮች የሚባሉት ዋናዎቹ በተቀዳሚነት እነሱ ናቸው። የንጉሳዊ መንግስት እንዲወድቅ ያደረጉት አማሮች በቅድሚያ የተካፈሉበት ነው እና በዘር አማራ ትግሬ እንደዚህ የምንለውን እኛ ማንሳት ማንወደው ስለሚከፋፍለን ነው። እና ለምሳሌ በአፄ ኃይለስላሴ ጊዜ ሃይማኖት የግል ነው ሀገር የጋራ ነች ብለው ነበር። እኔም በዚ አካሄድ ባህል የግል ነው፣ ጎሰኝነት የግል ነው። እኔ አማራ ነኝ በምልበት ጊዜ ሌላው ሰው ኦሮሞ ነኝ በምልበት ጊዜ የግል ህይወቱ መሆን አለበት። ኢትዮጵያዊ ነን የሚለው ላይ ማተኮር አለብን። ይሄ ነው እና ወደፊት አንድነት የሚወስደን የኢትዮጵያን ታሪክ በአፄ ምኒልክ ዘመን ተጀመረ ማለት አፄ ምኒልክ አስፋፉ ሀገር ማለት ከአፄ ምኒልክ ከመወለዳቸው በፊት አፄ ሰርጸ ድንግል ከመወለዱ በፊት አጼ ልብነ ድንግል ከመወለዱ በፊት ግራኝ ከመምጣቱ በፊት ዘራቆ በነገሰበት ጊዜ የነበረውን አገር እነዚህ እነዚህ እኮ ተጽፈዋል። እኛ እኮ የሥነ ጽሁፍ የደብተሮች የጸሐፊዎች የሊቃውንት ሀገር ነች እኮ ኢትዮጵያ። ያን ሁሉ በደንብ መዝግባ ታሪኳን አስቀምጣለች። ያንን ምን እናድርገው? ደግሞ ሌላው ነገር በዚያን ጊዜ እነዚህ ሰዎች ማንንም የሚፈሩት የላቸውም። ሲገሉም ገደል ነው ነው የሚሉት እንጂ እንደዚህ ያለውንም ፈጀ ነው ነው የሚሉት። እና በጦርነት ጊዜ ደግሞ አንድ ሰው ጋራ ስንነጋገር እንደሰማሁት ጦርነት ያሰክራል። ወታደሩ ማንን እንደሚገድል ማንን እንደሚመታ አያውቅም። ይሄ እንኳንስ በጥንቱ ዘመን ይቅርና በቪየትናም የሆነውን አይተነዋል። ትላንትና በኢራቅ የሆነውን አይተናል። ስንቶች ናቸው ከአእምሯቸው ወጥተው የሚያብዱ። እና እንዲህ ያሉ ወታደሮች ምናልባት አንዳንድ ጥፋት አድርገው እንደሆነ ያንን የኢትዮጵያ ታሪክ አድርገን ልንወስደው አይገባም። ግን ኢትዮጵያ ተስፋፋች የሚለው እንዳተረጓጎሙ ነው። አፄ ምኒልክ አስፋፍቶ ቢሆን ኖሮ ጅቡቲን አይለቁም ነበረ፣ ሶማሊያን አይለቁም ነበረ፣ ኤርትራን አይለቁም ነበረ። አስፋፉ ከማለት ብለን የተቻላቸውን ያህል የጥንቷን ኢትዮጵያ መለሱ ብለን ወደፊት መሄድ ይገባናል። እኔ ለኦሮሞ ወንድሞቼ ዘመዶቼ የምነግራቸው የኢትዮጵያን ታሪክ የራሳችሁ አድርጉ። ለአቢሲኒያል እናንተ ብላችሁ ለምትወስኑት ለጥቂት ሰዎች አታድርጉ። ክብር ነው የኢትዮጵያን አንድ ማድረግ እና እዚህ ማድረግ ትልቅ ክብር ነው እና ክብራችሁን አታስወስዱ፣ ነው የምለው። እሺ ዶክተር አመሰግናለሁ። ለዶክተር ብርሃኑ መንግስቱ እድሉን ልስጥ። ሁለታችሁንም አዳምጠዋል። ዶክተር በያን የቀደመውን ህገ መንግስትም ተመልክተዋል። ህገ መንግስቱ ላይ አንዱን እንደ ዜጋ ሌላውን ደግሞ እንደ ሰብጀክት እንደ ተገዢዎች አርጎ የሚቆጥር ነው ብለዋል። ግን ደግሞ ዶክተር በያን የተደረጉትን ትግሎችና ያስገኙትን ውጤቶችን መሻሻሎችን ጠቅሰዋል። በሌላ በኩል ደግሞ ዶክተር ጌታቸው ኢትዮጵያ እንደውም በምኒልክ ጊዜ አይደለም የተስፋፋችው፣ ምኒልክ የነበረውን ድንበር መልሰው ያዙ። ከዚያ በፊትም አንድ ነበረ ግዛቱ የኢትዮጵያ ግዛት ነው ብለዋል። እንግዲህ የሚያነታርከን በመሀል ላይ ያሉ ነገስታት አሉ፣ አገዛዝ አለ። አገዛዙ ደግሞ የሚመሰለው በተወሰነ ህዝብ ወይንም ብሄር አካል ነው። እሱንም እስቲ ተመልክተው ዶክተር ብርሃኑ መንግስቱ አስታራቂ ሀሳብ ይስጡን አስታራቂ ትንሽ ዶክተር በየን ባሉት ለማረም ሳይሆን ለማስተካከል የምፈልገው እኔ ታሪክ የተጻፈ በዚህ ነው በዚያ ነው ለዚህ ነው ለዚያ ነው ልል አልችልም። እኔ ታሪክ አስተማሪም አይደለሁም ተማሪም አይደለሁም። ግን እኔ ላየው የምፈልገው የታሪክ ሚና ምንድን ነው፣ ወት ኢዝ ዘ ሮል ኦፍ ሂስትሪ በሚባለው ጥያቄ ላይ ታሪክ መታወቅ አለበት መመርመር አለበት ለመቆጣት ለማኩረፍ ለመለያየት በዚያ የተመሰረተ ሳይሆን የት ነበርኩ ወዴት ልሄድ ነው የሚለውን ሚና መጫወት አለበት እላለሁ ግን ያንን ሚና ለመጫወት በሚሞክርበት ጊዜ አንዳንድ ጊዜ መስማማት ሊኖር ይችላል ከንሰንሰስ አሁን ለምሳሌ በበቀደም ዶክተር ባህሩ ያሉትና አሁን ዶክተር ጌታቸው ስለ ታሪክ የሰጡት አተረጓጓም የተለያየ ነው እኔ እንደሚመስለኝ አስታራቂ የሚሆነው በሁለት መንገድ ነው። አንደኛው ተሰብስቦ በጽሁፍ መልክ ተለዋውጦ ሁለት አይነት ናራቲቭ ሊኖር ይችላል። አንድ አይነት አንድ ወጥ የሆነ ሊኖር ይችላል። ግን በመጨረሻ ላይ መታሰብ ያለበት ምንድን ነው፣ ይሄ ሁኖ ሳለ እናንተ እንደዚህ ካመናችሁ፣ እኛ እንደዚህ ካመነ ወደፊት ምን እናደርግ የሚለው ጥያቄ ነው። እኔ እንደሚመስለኝ ተገቢው ይህ ማለት ምን ማለት ነው? ታሪክ መጠቆም አለበት እንጂ ማጠቃለያ ገደብ መሆን የለበትም። ቅድም ዶክተር ጌታቸው ሲሉት እንደነበረ ይሄን ስህተት ከተሰራ ይሄ ስህተት እንዳይሰራ ምን አይነት ሕግ መጻፍ አለበት ምን አይነት የመስሪያ ቤቶች አሰራር መኖር አለበት የሚለውን እንዲረዳን ነው እንጂ አንዳንድ ጊዜ ወደ ታሪክ ተመልሶ ሂዶ ለምሳሌ የእስራኤሎችና እና የፓለስቲናውያን ነገሮች ኢንፎርም ያደርገናል። እዚህ ላይ ማን ነው መጀመሪያ ከዚህ ላይ ሲባል ፓለስቲናውያኖቹ የሚናገሩት ታሪክና፣ እስራኤሎቹ የሚናገሩት ታሪክ የተለያየ ነው። ያንን ለማስታረቅ ዘላለም እድሜ ይፍታህ የሆነ ትግል ከማካሄድ ይልቅ ይሄንን ከሆነ እናንተ እንዲህ የምታወጥ፣ እኛም የምናየው እንደዚህ ከሆነ ይሄ ከሆነ በኋላ ወደፊት እንዴት ብለን እንሄድ የሚለውን ብናጠብቅ ያንን ብንወስድ የተሻለ መስሎ ይታየኛል። እንግዲህ የሚቀጥለው ጥያቄ አይ ከዛ በፊት ከጥያቄ በፊት አንድ ትንሽ አስተያየት ልስት በዶክተር ጌታቸው አስተያየት ላይ አመሰግናለሁ። ዶክተር ጌታቸው አመሰግናለሁ። የትን- ታሪክ ተመራማሪ ኖት። እኔ ደግሞ ታሪክ እንዲሁ በሆቢ ከማንበብ ውጪ አልተመራመርኩበትም። እሳቸው ካሉት ውስጥ አንድ ማነሳቸው ጉዳዮች አሉ። ኦሮሞዎች ወደ ኢትዮጵያ የገቡበት ጊዜ የሚል ነገር ተናግረዋል። ይሄ አይንክ ትልቅ የአመለካከት ችግር አለ በአጠቃላይ በኢትዮጵያ የታሪክ ምሁሮችም ሆነ የፖለቲካ ባህል ውስጥ ኦሮሞዎች ከሌላ ቦታ መጥተው ሚት ነው ተረት ተረት አይነት ከሌላ ቦታ መጥተው ወደ ኢትዮጵያ እንደገቡ የመቁጠሩ ጉዳይ አይ ቲንክ አንዱ ትልቅ ስህተት ይመስለኛል። ኦሮሞ የአፍሪካ ቀንድ በሚባለው አካባቢ ኔቲቭ ነው። ከሌላ ቦታ ኦሮሞ አልመጣም። ወደ ኢትዮጵያ ገቡ የሚለውም እንደ ግዛት ግዛትን የተመኙትን ያህል ግዛት እንጂ ህዝብን የሚያካትት ጉዳይ አይደለም። አንድ እሱ ማረጋገጥ ያስፈልጋል። ኦሮሞዎች ከየትም አልመጡም። በእርግጥ የህዝቦች ሙቭሜንት እና ፍልሰት ይሉታል፣ ሚግሬሽን ይሉታል በዚህ በአፍሪካ በመላው ዓለም የህዝቦች ንቅናቄ ያለ፣ የተለያዩ ምክንያቶች የህዝብ ብዛት፣ የኑሮ ሁኔታ ህዝቦችን ያነቃንቃሉ በረዥም ጊዜ እና ይሄ ኦሮሞዎች መጥተው ወደ ኢትዮጵያ ገቡ የሚለው ነገር ትክክለኛ አይደለም። አንድ አቢሲኒያ የሚለውን ያልነው እኔ አሁንም ዶኮሜንት ጠቅሼ ነው የምናገረው። የኢትዮጵያ የአገር ስም አሁን ስለምናወራት አገር የአገር ስም የሆነው በቅርብ ጊዜ ነው። ከዛ በፊት ኢትዮጵያ የሚለው ልክ ነው፣ ሰፊ ነው፣ ጥቁር ህዝብ ሁሉ ይመለከታል። ሱዳን ማለት ራሱ ኢትዮጵያ ነው፣ ኑቢያ ኢትዮጵያ ነው። ግን ለኢትዮጵያ አገር ለኢትዮጵያ መንግስት መጠሪያ የሆነው በቅርብ ጊዜ ነው። ለዚህ መረጃ በአስራ ዘጠኝ መቶ ሀያ ሶስት አመተ ምህረት እንደ እንደ ኢሮፒያን አቆጣጠር አሁን ኢትዮጵያ የምንለው መንግስት ሊግ ኦፍ ኔሽንስ አባል ሆኖ ሲመዘገብ አቢሲኒያ ተብሎ ነው የተመዘገበው እንግዲህ አትሊስት፣ ኢትዮጵያ የኢትዮጵያ ሀገር ስም የሆነው ከአስራ ዘጠኝ መቶ ሀያ ሶስት በኋላ እንደሆነ ነው እና ወደየት ኢትዮጵያ ነው የገቡት የሚለው ጥያቄ በጣም ትክክለኛ አይመስለኝም። ሌላው ኦሮሞዎች የአጼ ወታደሮች ሆኑ፣ ይሄ ትክክል ሊሆን ይችላል። ግን የተለያዩ አጼዎች ወታደር መሆን አገልጋይ መሆን ነው እንጂ የሀገርም የመብት ባለቤትም አላደረገምም፣ ኦሮሞዎችንም አላደረገም። በትክክል ኦሮሞዎች ኢትዮጵያን አገልግለዋል፣ ግን የሚገባቸውን ክብርና ቦታ በኢትዮጵያ ውስጥ አላገኙም። ትግሉ ለዚህ ነው። ሌላው ትክክል ናቸው። ለተደረገው ሪፎርም የስ ሁሉም ሰው ሁሉም ኢትዮጵያ ውስጥ አሉ። ህዝቡ ታግለዋል፣ አማሮችም ታግለዋል። እሱ ምም ችግር የለውም። ይሄ የሃይማኖት የግል ነው፣ አገር የጋራ ነው። በጣም ጥሩ አባባል ነው። ግን በእውነት ዶክተር ቤታቸው ኃይሌ በእውነት ይሄ አባባል በቀዳማዊ ሥላሴ ተደጋግሞ የሚነገር ነበረ፣ ግን የኢትዮጵያ ሙስሊሞች እንደ ዜጋም የተቆጠሩት ከአስራ ዘጠኝ መቶ ስድሳ ስድስቱ አብዮት በኋላ ነው። ከዛ በፊት በሬዲዮ ሁሉ ሲነገር እስላሞች በዓላቸውን ሲያከብሩ በኢትዮጵያ የሚኖሩ እስላሞች ነው የሚባለው በዓላቸውን አከበሩ። ኢትዮጵያን እስላሞች ሲባል የነበረው አሁን ባለፉት ሰላሳ ና አርባ አመታት ጊዜ ውስጥ ነው። እና ተግባሩና ቶሪኩ የሚወራው የተለያየ ነው ለማለት ነው። ሌላው ያለፉትን መስዋዕት የከፈሉ ህዝቦችን ሀውልት ሰርቶ ማስታወስን በተመለከተ አያስፈልግም፣ ጠላትነት ያመጣል ነው የሚሉት። እኔ ደግሞ በጣም የተለየ አመለካከት ነው ያለኝ በዚህ በኩል እነኚህ የምኒልክን ወረራ በመቃወም ሰው ህዝቦች ኦሮሞዎችም ሆነ ሌሎችም ለክብራቸው ለነጻነታቸው ነው የተዋጉት እና የተሰዉት። አሸናፊዎቹን አከበርን። ለአጼ ሚኒልክ በፊንፊኔ መካከል ሐውልት ያቆምንላቸው፣ ለራስ መኮንን በሀረር ከተማ መሀል ሐውልት ትቆመላቸው፣ ለቪክትምስ ሐውልት ቢቆም ምንድን ነው ችግሩ? የሚል አቋም ነው፣ ጥያቄ ነው የማነሳው። አሸናፊዎቹን ከዘከርን ካከበርን ዘንዳ የተሸንፉትም የተሰዉትም ህዝቦች ታሪክ ታሪክ ነው እና መከበር አለበት። ትምህርት የምናገኘው የአሸናፊዎችን ታሪክ ብቻ በመዘከር እና በማክበር ሳይሆን የተሰዉትንም የተጠቁትንም ቪክቲምስ የወረራው ቪክቲም የሆኑትንም ማስታወስ፣ ማክበር፣ ከዛም መማር መማር ያስፈልጋል። ይሄም ማድረግ ለአሁኑ ትውልድ የሞራል ግዴታ ነው። የሚወሰደው ትምህርት ደግሞ ተመሳሳይ ችግር እንዳይገጥመን ከዛ ተምረን የተሻለ ወደፊትን በጋራ ፕላን ልናደርግ እንድናቀድ እንደሚያግዘን ነው ተደርጎ መደረግ ያለበት እንጂ ወደኋላ ተመልሶ ያንኑ ታሪክ ለመስራት መሞከርም አይቻልምም። ታሪክ በዚህ አኳያ ራሱን መድገም አይችልም። እንደዚህ ቢታይ ጥሩ ነው ነው የምለው። እሺ፣ ዶክተር በያ ይሄ ላይ ለመድረስ ደግሞ በጣም በቅልቦና በጉድ ፌይዝ ያለፉትን ችግሮችን አድሬስ አድርጎ የወደፊታችንን በጋራ ማቀድ ነው የሚያስፈልገው ሁላችንም አሸናፊ የነበረውን ያለፈውን አሸናፊነት መድገም የሚመኝ ከሆነ በጭራሽ ሰላምና እርቅ ዶክተር ጌታቸው እንዳሉት አይመጣም የሚል አስተያየት ነው ያለኝ። ጣርም የምፈልገው ነገር አለኝ። እሺ፣ ይቀጥሉ። ኦሮሞዎች ወደ ኢትዮጵያ ገቡ ስል መሀል ኢትዮጵያ ማለቴ ነው። ከእስር ጀምሮ ወደ ሰሜን ሲመጡ ማለቴ ነው። የአባባሪ ድርሰቶች የሚለውንም መጽሐፍ የጻፍኩት ይሄንኑ በማመልከት ነው። እሱ በነፃ አሁን ዌብሳይት ላይ ወጥቷል፣ ወስዶ ማንበብ ይቻላል። ልክ እዚህ ላይ የምንለያይበት ነገር የለም። ወደ ኢትዮጵያ ሲገቡ ማለት ወደ ሰሜን ኢትዮጵያ ሲገቡ ከታች ማለት ነው እና የተነሱበትን ቦታ ሁሉ ፈልጌ የተቻለኝን ያህል መዝግቤ አለሁ። ኢትዮጵያ አሁን በቅርብ ጊዜ ነው የተሰማው የሚለው ይሄ ልክ አይደለም። ከጥንት ጀምሮ ከአፄ ኩኖ አምላክ ጀምሮ፣ ከአስራ ሁለት ሰባ ዘመን ጀምሮ ዘራ ቆቤ የጻፋቸው ጽሁፎች ሁሉ ኢትዮጵያ እያለ ነው። አቢሲኒያ የሚል እኮ የፈረንጅ ቃል ነው፣ አናውቀውም። አቢሲኒያ የሚል ምንም ዶክመንት ውስጥ የለም። ፈረንጆቹ እርግጥ ኢትዮጵያን አቢሲኒያ ብለው ይሆናል። ጀርመኖቹን አንዱ ዶችላንድ ይለዋል፣ አንዱ ቲስክላንድ ይለዋል፣ አንዱ ጀርመን ይለዋል። እንደዚህ እንደዚህ ያለ ሁሉም በየቋንቋው ይጠራው ይሆናል። እኛ ግን ራሳችን የምናውቀው የምንጠራው ከጥንት ጀምሮ ኢትዮጵያ ብለን ነው። መጽሐፍቱ ሁሉ የሚመሰክሩት እሱን ነው። አቢሲኒያ የሚባል ቃል አናውቀውም። ፈረንጆቹ ያመጡት ነው። እዚያም ሲመዘግቡ አቢሲኒያ ብለው መዝግበውት ይሆናል። በእንግሊዝኛም በአማርኛ ወይንም በኢትዮጵያ ቋንቋ ተመዝግቦ አቢሲኒያ ተብሎ ተመዝግቦ እንደሆነ ሌላ ጥያቄ ነው። ስለዚህ ማስረጃነቱ ጠንካራ አይመስለኝም። ወታደር መመልመል ማለት ሌላ ምን አለ? ግዛት እኮ የወታደሩ ግዛት ነው። አንድ መንግስት እኮ የሚወቀሰው ወታደሩ በሚሰራው ነው እንጂ የአማራውም ወታደር እኮ ቢሆን በወታደርነቱ ያገኘው ነገር የለም። ያው ሰብጀክት ተሆኑ ሁሉም ሁሉም ሰብጀክቶች ናቸው። እና ሀገር የጋራነት የሚለውና ሃይማኖት የግል ነው የሚለውም እውነት ነው፣ በስራ ላይ አልዋለም። ስለዚህ ነው ሪቮሉሽኑ ወይም አብዮቱ የተነሳው እውነት ነው። ይሄ የተደረገ ነው። እኔ ኢትዮጵያ ውስጥ እስላሞቹ ያን ጊዜ ሃይማኖታችን ይከበር የሚለውን መፈክር ይዘው ሲወጡ ከጻፍኩላቸው አንዱ ምኔ ነኝ። እና ይሄ የሚደገፍ ነው። ግብጽ ውስጥ ነው ያደኩት። ክርስቲያኖቹ የቱን ያህል እንደሚጨቆኑ አውቃለሁ፣ አይቻለሁ። ከዚያ ተምሬያለሁ። እዚያ የነበሩት ኢትዮጵያውያን እስላሞቹ እንዴት አድርገው በኢትዮጵያ ይማረሩ እንደነበረ አይቻለሁ እና ይሄ ሁሉ መቀየር አለበት የሚለው ላይ ሁላችንም መስማማት አለብን። ወደፊትም ይኸው ነው መሆን ያለበት። የሀውልቱ ጉዳይ ሀውልት ሁለት አይነት እኮ ነው አላማ ያለው ብሔራዊ ሀውልት አለ፣ ሌላው ደግሞ ሀውልት አለ። አንዱ ኢትዮጵያ አንዳትሆንም ብሎ የተዋጋ ነው እና ሁለቱም አንዳንድ ሀውልት ሊታዩ ሀውልት ብሔራዊ መሆን አለበት። ይሄ እርግጥ አስተያየት ጉዳይ ነው። አመሰግናለሁ። አንድ ቀደም ባለው ውይይታችን ወደ ወር ገደማ ይሆናል ከፕሮፌሰር ባህሩ ዘውዴ እና ከዶክተር ብርሃኑ መንግስቱ ጋር ባካሄድ ነው። ዶክተር ባህሩ ዘውዴ ምን አሉ? የኢትዮጵያ ታሪክ አነታራኪ የሚሆነው ታሪካችን ሁልጊዜ ፖለቲካዊና ወታደራዊ በሆኑ ክስተቶች ላይ ብቻ ስለሚያተኩር ነው እነሱን አንስተን ስለምናወዛግብ ነው። አሁን እንግዲህ ውይይቱ በተለይ በኦሮሞና በተቀረው ህዝብ መካከል መሆኑ ነው መሰለኝ። እና የሚጋሩት ነገር አለ ወይ? ይህ ህዝብ የሚጋራው ሌላ ነገር አለ ዶክተር በያንን ልጠይቅ ወይ? ይህ ትልቅ ጥያቄ ነው። ህዝብ የሚጋራው ምን አለ ወይ? በመጀመሪያ ደረጃ ሁላችንም ሰዎች ነን፣ ህዝብ ነን። ምናልባት አንዳንዶች አይ ኦሮሞ ህዝብ አይደለም ብሎ የሚጽፉም እሰማለሁ። በዛሬ ጊዜ ግን የምንጋራው ልንቀይረው የማንችለው ጉርብትና አለን። ተወደደም ተጠላም፣ በፍቅር በሰላም፣ በእኩልነትም ሆነ ወይም በጦርነት በዛ አካባቢ አብሮ ለመኖር ሌላ ምርጫ የለንም። የሚያያይዘን ተፈጥሮም አለ ለማለት ነው። ሌላ በአንድ መንግስት ጥላ ስር ኖርን። ዶክተር ጌታቸው የተለየ አመለከት አላቸው። እኛ በአንድ መንግስት ጁሪስዲክሽን ስልጣን፣ ቁጥጥር ስር የኖር ነው ከአጼ ምኒልክ ጀምሮ ነው የምንለው እና የመቶ ዓመት ወይም ከመቶ ዓመት በላይ የሆነ እና አሁንም በአንድ ሀገርና በአንድ መንግስት ጁሪስዲክሽን ስር መኖራችን እድላችንን አያይዞታል ምንም እንኳን ያለን ግንኙነት የእኩልነት አልነበረም አሁንም አይደለም የመከባበር አይደለም የጋራ ጥቅም መመስረት በጣም አስቸጋሪ ሆኗል በአጠቃላይ ይሄ መንግስት የምንለውን ባለቤትነት ከፊሉ አለው ከፊሉ የለውም ወይም የለኝም ብሎ ነው የሚያምነው እኔ ለዶክተር ቤታቸው እና ዶክተር እኔ የራሴን ምሳሌ ልንገራችሁ። ወጣት ተማሪ ሆኜ ቤተሰቦቼ የእስልምና ሃይማኖት ተከታይ ናቸው። የእስላም ጾም ሲፈታ በዓል ያከብራሉ። ይሄ በቀዳሚያ ስላሴ ጊዜ ነው። ይሄ በዓል አይከበርም፣ ከትምህርት ቤት እረፍት አይሰጠንም። እኛ በራሳችሁ ውሳኔ እንቅር ብለን የተወሰኑ የእስልምና ሃይማኖት ተከታይ ተማሪዎች ቀረን። አንድ አስተማሪ በቀረንበት ዕለት ከሰላሳ የሚታረም ፈተና ሰጠ። እኛ ያንን ፈተና አጣን። እኔ ስመለስ መቶ ስመለስ ሰላሳ የሚጠረም ፈተና ማጣት ለተማሪ እንትን ነዋ። እናደገኝና እንዴ ጋሽ የሚ ታደርጋለህ? እኛስ ኢትዮጵያዊ አይደለንም እንዴ? እየጠየቅኩት እኔ በእናንተ ጊዜ ስል እንግዲህ ኦርቶዶክስ ክርስቲያን ለማለት ነው። ሁለት ወር ሙሉ ሬዲዮ እንኳን አይዘፍንም፣ ለፋሲካ ትምህርት ይዘጋል። ምነው በእኛ ጊዜ እኛስ ኢትዮጵያዊ አይደለንም እንዴ? ብዬ ገና በጣም ወጣት የኤሌመንታሪ ስኩል ተማሪ ሆኜ ጠየቅኩኝ። እና አስተማሪ የመለሰልኝ መልስ ምንድን ነው? ሂድና ንጉሱን ጠይቀው የሚል ነው። ኢትዮጵያዊ መሆን ግን እኔ ባደግኩበት አካባቢ ይሄ መንግስት የእኛ መንግስት ነው ብለን አናምንም፣ አላደግንም። የኢትዮጵያ መንግስት የአማራ መንግስት ነው ብለን ነው የምንወስደው። በጋራ ይሄንን መንግስትም የጋራችን ነው ብለን የምናምንበት ደረጃ አልደረስንም። ዛሬ ወይል ዶክተር ጌታቸው ይናገሩታል። ምናልባት የኢህአደግ ቲፒኤልኤፍ መንግስት የኔ መንግስት ነው ብለው ይናገሩ አይናገሩ አላውቅም። ግን ሁልጊዜ ኢትዮጵያ ውስጥ ኤክስክሉዥን አለ፣ ማግለል አለ። ከመብት ከአገር የጋራ ባለቤትነት የማግለል ታሪክ ነው ያለን። የእኩልነት ታሪክ የለንም። የመከባበር ታሪክ የለንም። የአንዱን ባህል፣ ቋንቋ፣ እብን ሰብአዊነት የማንቋሻሽ ታሪክ ነው ያለን። ይሄንን ካላረምን ይሄንን ካልቀየርን ለሁላችን እንዲሆን የሁላችንን ሴኪሪቲ መንግስት የሚባለው ተቋም ደግሞ የሁሉንም መብት የሚጠብቅ እኩል የሚጠብቅ እና ሁሉም የሀገር ባለቤትነት እኩል እንዲሰማው የሚያደርጉ እርምጃዎች ካልተወሰዱ ይሄ በጋራ አለን የምንለው ነገር ፍሊ ራስ ማታለል ነው የሚል አስተያየት ነው መንሰች ያለኩት። እሺ ውይይታችን እንደው ትንሽ ወደፊት እንዲራመድልን እኛም እኮ በቃ ባለፈው ውስጥ ብቻ እየዳከርን ተቸገርን፣ እና ታሪካችን ወታደራዊና ፖለቲካዊ ነው የሚያነታርከን ስል ዶክተር በያን አሁን የገለጹ ልኝ ነገሮች በሙሉ የፖለቲካና የወታደራዊ ታሪካችንን ነው። ሌላ ህዝቡ በባህል በመጋባት አንዱ የሌላውን አምልኮ ስነ ስርዓት ወይንም ሌላ ነገር ተቀብሎ ተወራርሶ የኖረበት ነገር ላይ ብናተኩር በሚል ነው ዶክተር ብርሃኑ ኖት ድምጾ ነው የሰማሁት። እሺ እና እኔ እንደሚመስለኝ አነጋገራችን አንዳንድ ጊዜ ክብ የሚሆነው ሰርኩላር የሚሆነው ያገኘነውን ነገር መልሰን እንተዋለን። አሁን ለምሳሌ ዶክተር ባጊ እንዳሉት የድሮ አግላይ ከሆነ የድሮ የማይከባበር ከሆነ በዚያ ላይ ከማተኮር በዚያ ላይ ብዙ በመቆየት ያሁኑን ያለውን ትልቆቹን ችግሮች ከውስጥም ከውጭም ያሉትን በምንነጋገርበት ጊዜ ልንድንዘገይ እየሆነ ነው። ጊዜ መስጠት ለሱ ተገቢ ነው። ያም የሆነው ለምንድን ነው? ማስታወሻ ለመያዝ ብቻ ሳይሆን የወደፊቱን የምናደርገውን ነገር እንድናስተካከል እንዲረዳን ነው። ይሄ ከሆነ ወደፊት ባለው ነገር ምን ልናደርግ ነው ምንፈልግ በሚለው ብናተኩርበት ጥሩ ይመስለኛል። ይሄም የሆንበት ምክንያት ምንድን ነው? አሁን አንቺ የጠየቅሽው የኢትዮጵያን ሕዝብ የሚያያይዘው ምን አለ፣ የጋራዮሽ የሆነ ነገር ምን አለ ብለሽ ነበር። አትሊስት እኔ እንኳን ታሪክ ያልተማርኩት ብዙ የሚያያይዙት ነገሮች አሉ። መዘርዘር ይቻላል ግን ባጭሩ እኔ አስራ ሁለተኛ ክፍልም በሚጨርስበት ጊዜ ንግግር መጥተው የሰጡ ዶክተር ጌታቸው ኃይል የነበሩ ኩየራ ከአድቬንቲስት ትምህርት ቤት በሚጨርስበት ጊዜ የንግግራቸው አርዕስት ልክ ትናንት እንደ ተናገሩት ትዝ ይለኛል ኢትዮጵያዊ ማን ነው የሚል ጥያቄ ነበር። በእነዚህ በግንኙት ዘመን ሁለታችሁም ታሪክ የምታውቁት ባመናችሁበት በአምስት መቶ አመት ውስጥ ብዙ የግንኙነት ነገሮች ሁነዋል። ከነዚህ መካከል አንዱ የተወለዱት ሰዎች ናቸው። ብዙ ሰው ተወልዶ ተዋልዶ ያለበት ሀገር ነው። ልክ ትናንትና እንደተገናኘን አርጎ ማሰቡ ያለውን እውነት ዝቅ ማድረጉ ብቻ ሳይሆን ወደፊት ያለውን ለመገንባት አሁን ያሉብነን የውስጣዊም የውጫዊም ችግሮች ለመፍታት ብዙ ጊዜ ሊወስድብነ ነው። አድማጮቹ ውይይቱ አልተቋጨም። እንግዶቻችንን ይዘን በሌላ ጊዜ እንመለስበታለን። ለአሁኑ ግን ትዝታንና እንግዶቿን ለጊዜያቸው አመሰግናለሁ። የምትከታተሉት በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን የፕሮግራሙ ተከታታዮች በጉጉት ወደምትጠባበቁትና በደሳ ላይ መኮንን የተዘጋጀ ወደሚቀርበው የሙዚቃ ቃና አሉላ አመሰግናል፣ አየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ፣ ለሳምንታ የክብረ ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁኝ። በዛሬው ፕሮግራም ለስለስ ያሉ የሶል ዜማዎችን ነው ይዤላቸው የቀረብኩት። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ በቀጥታ ወደ ሙዚቃው እገባለሁ። Big and strong. He goes to work each day and he stays all day long. He comes home each night looking tired and beat. He sits down at the dinner table and has a bite to eat. Never a frown, always a smile. When he says to me, How's my child? I said that I've been studying hard all day in school. Trying very hard to understand the golden rule. I think I'll color this man father. I think I'll color him, love. color him love. Said I'm gonna color him father. I think I'll color the man love. Yes, I will. Color him he says education is the thing if you want to compete. Because without his son, life ain't very sweet. I love this man and I don't know why, except I'll need his strength until the day that I die. My mother loves him and I can tell by the way she looks at him when he holds my little sister Nell. I heard her say just the other day that if it hadn't have been for him, she couldn't have found her way. I think I'll follow him, Father. War and she knows she and seven kids couldn't have gotten very far. She said she thought that she could never love again. And then there he stood with that big wide grin. He married my mother and he took us in. And now we belong to the man with that big wide grin. I've got to colour this man Father. I'm going. ካለር ሂም ፋዘር የተሰኘውን የዊንስተንስን ዜማ ነበር እያደመጥ ነው። በመቀጠል ደግሞ ተርንባክ ዘሃንድ ኦፍ ታይም የተሰኘውን የታይሮን ዴቪስን ዜማ አሰማቸዋለሁ። Alright. It would hurt even worse if you'd ever, ever leave. Oh, yes, you do. Even though sometimes it's hard for me to bear. This heart is killing me. I make myself whole life Cause if it kills me, I ቀደም ብለን ያደመጥ ነው ሀርት ሶ ጉድ የተሰኘውን የማይሊ ጃክሰንን ዜማ ሲሆን፣ ከማይሊ ቀደም ብሎ ደግሞ ያደመጥ ነው ታርንስ ባክ ዘ ሀንድ ኦፍ ታይም የተሰኘውን የታይሮን ዴቪስን ዜማ ነበር። የተከበራቸው የሙዚቃ ቃና አድማጮች ለዛሬው እንደዚህ ያሉ ለስለስ ያሉ ዜማዎችን ዘና ብላችሁ እንድታደምጡ ይዤላችሁ ቀርብ ያለውኝ፣ መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ በመመኘት በመቀጠል ደግሞ የጃኪ ሞርን ፕሬሸስ ፕሬሸስ የተሰኘውን ዜማዋን እናደምጣለን። ፕሬሽስ ፕሬሽስ የተሰኘውን የጃኪ ሞርን ዜማ ነበር ያደመጥነው። ቀጣዩ ዜማ ደግሞ ሌትስ ጌት ኦን ማርቪን ጌይ ሌትስ ጌት ኦን የተሰኘውን የማርቪንጌን ዜማ ነበር እያደመጥ ነው። ዶዩርቲንግ ይላታል አይዛክ ሄይስ በመቀጠል Just who do you- የተከበራቸው የሙዚቃ ቃና አድማጮች እያደመጣችሁት ያላችሁት ለስለስ ያሉ ቆየት ያሉ የሶል ዜማዎችን ነው። ቀደም ብላቸው ያደመጣችሁት ዜማ ሚስተር ቢግስታፍ የተሰኘውን የጂን ናይትን ዜማ ሲሆን ከጂን ቀደም ብላቸው ያደመጣችሁት ደግሞ ዶዩርቲንግ የተሰኘውን የአይሳቅ ሄይስን ዜማ ነው። የተከበራችሁ የሙዚቃ ቃና አድማጮች አብራችሁኝ ስለ ቆያችሁ አመሰግናለሁ። ታዲያ ለዛሬ የመሰናበታችሁ ሂርሳይ በተሰኘው ዘሶል ችልድረን ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅር ና በጤናን ሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። የማጠቃለያ ዜና ሰማለሁ። ዩናይትድ ስቴትስ ለሱዳን መንግስት ባስተላለፋችው ማሳሰቢያ በመንግስት የሚደግፉ ወታደሮች ዳርፉር ውስጥ የሚያካሂዱትን የአመፅ ተግባር እንዲያቆሙ ጠየቀች። የውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ፕሳኪ ዛሬ ቅዳሜ በመግለጫቸው በዳርፉር ሕዝብ ላይ የሚደርሰው ጥቃት ሊቆም ይገባል፣ በተለይም የሽምቅ ተዋጊ የሚሊሺያዎች ደቡባዊ ኒያላ ከተማ መኖሪያ ቤቶችን እንዳቃጠሉ አመልክተዋል። የዛሬው ማርች ማለትም መጋቢት ስምንት እንደ አውሮፓ አቆጣጠር ዓለም አቀፍ የሴቶች ቀን በመላው ዓለም እየተከበረ ይገኛል። ታዋቂዋ የፓኪስታን ወጣትና የሰብአዊ መብት ታጋይ ማላላ በቪኦኤ በሰጠችው ቃል በመላው ዓለም የሚገኙ ሴቶችና ልጃገረዶች ለመብቶቻቸው እንዲቆሙ ጥሪ አስተላልፋለች። ለዛሬ ቅዳሜ አጥቢያ ሌሊቱን ከአየር ከጠፋው የማሌዥያ አየር መንገድ አውሮፕላን ላይ የነዳጅ ነጠብጣብ በመታየቱ ፍለጋው በዛው አቅጣጫ እንደቀጠለ ነው። አውሮፕላኑ እስካሁን አልተገኘም። አንድ የሩሲያ ወታደራዊ ኮንቮይ ክሬሚያ አጠገብ ወዳለችው ሲምፍርፖል ከተማ ሲገባ መታየቱ ታውቋል። አድማጮች፣ አዲሱ አበበ ነኝ። ዜናው አበቃል። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚ ላይ ፈጸመል። ነገ እሁድ ከምሽቱ 3 ሰዓት ላይ መለሰን እስከምንገናኝ ሰላም ደህና ደሩ።